ጤና ይስጥልኝ አድማጮች። የፓሪስ ኦሎምፒክ ከወዲሁ ተጧጥፎ ቀጥሏል። የባቡር መጓጓዣና የሞባይል መገናኛ አውታሮችን ጨምሮ መሠረተ ተቋማት ላይ ግን አሻጥሮች እየተፈጸሙ ነው። ኢትዮጵያን በውሃ ዋና እና በእርምጃ የሚወክሉ አትሌቶችን ከፓሪስ አነጋግረናል። የደቡብ ሱዳን የቅርጫት ኳስ ብሔራዊ የኦሎምፒክ ቡድን ዓለምን አስደምሟል። ለዩናይትድ ስቴትስ ቡድንም ከወዲሁ ስጋት አጭሯል። አመሰራርቱ ያወዛገበው የኢትዮጵያ ጁዶ ፌዴሬሽን የእውቅና ፈቃዱ መሰረዙ ተገልጧል። ተጨማሪ መረጃዎችን አካተናል። አብራችን ቆዩ። ለሁለት ሳምንት የሚዘልቀው የፓሪስ ኦሎምፒክ ፉክክር ከወዲሁ ተጧጡፏል። በ32 የስፖርት ዘርፎች ግጥሚያዎች እስከ እሁድ ሳምንት ድረስ ይቀጥላሉ። የሜዳሊያ ሰንጠረዡ ውጤትም በፍጥነት ሊቀያየር ይችላል። ኢትዮጵያ ዘንድሮ በፓሪስ ኦሎምፒክ በዋናነት ተደጋጋሚ ውጤት በምታስመዘግብበት የአትሌቲክሱ ዘርፍ ትሳተፋለች። ዘንድሮ በፓሪስ ኦሎምፒክ የኢትዮጵያ የዋናና የእርምጃ ተወዳዳሪዎች ከሌሎች አትሌቶች ቀደም ብለው ፈረንሳይ ተገኝተዋል ይገኛል ቀዳሚ ውድድሮቻቸውንም በቀጣይ ቀናት ውስጥ ያከናውናሉ። የፓሪስ ወኪላችን ሃይማኖት ጥሩነ በሁለቱ የስፖርት ዘርፎች ተሳታፊ የሚሆኑትን ኢትዮጵያውያን አትሌቶች አነጋግራለች። ኢትዮጵያ በዓለም የኦሎምፒክ ታሪክ እንደ ብስክሌት፣ ቦክስ ቴኳንዶ የመሳሰሉ የስፖርት ውድድሮችን ተካፋይ የነበረችባቸው የኦሎምፒክ መድረኮች ቢኖሩም የአትሌቲክሱን ያህል እምብዛም ትኩረት ተሰጧቸው የተሰራባቸውና የተነገረላቸው ነበሩ ለማለት ግን አያስደፍርም። ዘንድሮም በፓሪስ 2024 ኢትዮጵያ በአትሌቲክሱ ዘርፍ ከትራክና ከማራቶን ውድድሮች በተጨማሪ በእርምጃና በውሃ ዋና ውድድሮች ተካፋይ ትሆናለች። በ50 ሜትር ነጻ ዋና በመጪው ሐምሌ 27 2016 የመጀመሪያ የማጣሪያ ውድድሯን የምታደርገው ሊና አለማየው የመላው አፍሪካ ጨዋታዎች የኢትዮጵያ ሪከርድ ባለቤት ናት። ገና ከስድስት ዓመቷ ጀምራ የዋና ስፖርትን ማዘወተር የጀመረችው ሊና ቤተሰቦቿና አሰልጣኟ ብርቱ ጥረትና እገዛ ታክሎበት ለዚህ ደረጃ መብቃቷን ተናግራለች። እኛ ኢትዮጵያውያን እንግዲህ ታሪክ ካነሳን ብዙም ነገር ሳናሟላ ነው ሁሉንም ነገር ማሸነፍ የቻልነው ድል የሚያገኘ ነው። ውጭ ሀገር ያለው ፋሲሊቲ እና እኛ ሀገር ያለው ፋሲሊቲ የተለያየ ነው። ግን ባለን ማቴሪያል ብቁ ሆነን መተና ለዚህ ኦሎምፒክ ትልቅ መድረክ ነው እና ዋና አቴንሽን የተሰጠው ስፖርት አይደለም። አሁን ከዚህ ሰዎች ይሄን በማየት ደግሞ አቴንሽን ሰጥተው ልጆቻቸውም፣ ክለቦችም፣ ሁሉም ነገር ተመስልተው ስፖርት ብንደረግ ይችላል ያስባለሁ ለሪከርድ በኝ ነው። አሁንም ደግሞ በአሁኑ ፓሪስ ኦሎምፒክ ላይ ከእግዚአብሔር ጋር የተሻለ ሪከርድ አስመዝግቤ የኢትዮጵያን ሕዝብ አቴንሽን እንዲሰጠው እፈልጋለሁ። በቅርቡ በተካሄደው የአፍሪካ አትሌቲክስ ሻምፒዮና ላይ በርቀቱ ባለድል የነበረው ምስጋናው ዋቁማ ኢትዮጵያን የወከለው ብቸኛው ተወዳዳሪ በመሆን ሐሙስ ማለዳ ላይ በሚካሄደው የወንዶቹ የ20 ኪሎ ሜትር ርቀት ላይ ተሳታፊ ይሆናል። ለኦሎምፒክ የመጀመሪያ ጊዜ ነው። ሌሎች ውድድር ላይ ግን ጥሩ ውጤት አፍሪካ ላይም እንደዚህ በዓለም ሻምፒዮና ላይም ናም ጥሩ ውጤት በማስመዝጋቤ ደግሞ ለዚህ ለፓሪስ አብቅቶኛል። ትንሽ ምንድን ነው መሰለሽ አንዳንድ ጊዜ ዳኞች ኢትዮጵያኖች ላይ በጣም እንደዚህ በዓለም ላይ እንደዚህ ጫና ያደርጋሉ። እንደዚህ ማለት ትክክል አልዳቸው ናም በምን ከዚህ በፊት ምን ቱርክ ላይ እንደዚህ አጋጥሞኝ የነበረ እና እሱ እንጂ የማሸነፍ ብቃትም አለን። ምንም ችግር የለብኝም። ተዘጋጅቻለሁ። ኢትዮጵያ በዘንድሮ የፓሪስ 2024 ኦሎምፒክ 34 ተወዳዳሪዎችን የምታሳትፍ መሆኑ ሲታወቅ ኢትዮጵያውያን በጉጉት የሚጠብቁት የትራክ ውድድሮችም የፊታችን አርብ ጀምረው የሚካሄዱ ይሆናል። በዚህም በነ ዮሚፍ ቀጀልቻ፣ በሪሁ አረጋዊ፣ ሰለሞን ባረጋ በስታድ ደ ፍራንስ የሚደረገው የወንዶቹ የ10 ሺህ ሜትር የፍጻሜ ውድድር ትልቅ ፉክክር እንደሚደረግበት ይጠበቃል። በነገ ዕለትም በዚሁ ውድድር ላይ ተሳታፊ የሚሆኑ አትሌቶች ከአዲስ አበባ ተነስተው ማለዳ ላይ ፓሪስ ሲደርሱ ደማቅ አቀባበል እንደሚደረግላቸውም ለማወቅ ተችሏል። ለዲ ደብልዩ ለተጠናቀረው ዘገባ ሃይማኖት ጥሩና ነኝ ከፈረንሳይ ፓሪስ። ቅርጫት ኳስ የደቡብ ሱዳን የቅርጫት ኳስ ቡድን ትናንት በአስደማሚ መልኩ የፖርቶሪኮ ቡድንን አሸንፏል። በምድብ ሐምሯ አፍሪካዊቷ ሀገር አሜሪካ ግርጌ የምትገኘው የሰሜን ምስራቅ ካሪቢያዊቷን ያሸነፈችው 90 ለ79 በሆነ ውጤት ነው። የደቡብ ሱዳን ቡድን ባለማችን የቅርጫት ኳስ ንጉስ ከሆነው የዩናይትድ ስቴትስ ቡድን ጋር ከነገ በስቲያ ይጋጥማል። በነገራችን ላይ ከአንድ ሳምንት በፊት ደቡብ ሱዳን ከዩናይትድ ስቴትስ ለወዳጅነት ተጋጥማ የዓለማችን የፍርጡን ቡድን ለጥቂት ጉድ አድርጋ ነበር። ሁለቱ ቡድኖች ለንደን ውስጥ ባለፈው ቅዳሜ ሳምንት የተሸናነፉት እጅግ በጣም በጠበበ መልኩ በአንድ ነጥብ ልዩነት አንድ መቶ አንድ ለአንድ መቶ ነበር። የፈረንሳይ ባለስልጣናት በፓሪስ አቅራቢያ የሚገኙ የወንዝ ተፋሰሶችን ከብክለት ለማጽዳት በሚል ባለፉት አስርተ ዓመታት ከ1.5 ቢሊዮን ዶላር በላይ ማፍሰሳቸው በተሰማበት ወቅት ውድድሮች በብክለት መቋረጣቸው አነጋጋሪ ሆኗል። በታቀደው መሰረትም የወንዶችና የሴቶች የትሪያትሎን ውድድር ስለመካሄዱ አጠራጣሪ ነው ተብሏል። ትሪያትሎን ብስክሌት ግልቢያ፣ ሩጫና የውሃ ዋናን በአንድነት ያጣመረ ፉክክር ነው። በሌላ መልኩ የፓሪስ ኦሎምፒክ መክፈቻ በሚካሄድበት ወቅት የባቡር መጓጓዣ መስመሮች ላይ በተፈጠረ አሻጥር ከ100 ሺህ እስከ 800 ሺህ የሚደርሱ ሰዎች የባቡር ጉዞቸው ተሰርዟል። ዛሬ ጠዋት ግን የፈረንሳይ የመጓጓዣ ሚኒስቴር ተቋርጦ የነበረው የባቡር መጓጓዣ አገልግሎት ጥገና አግኝቶ ዳግም መጀመሩን ይፋ አድርጓል። ይህ ዜና በተሰማበት ወቅት ደግሞ የተንቀሳቃሽና የመስመር ስልክ ሎት የሚሰጥባቸው ኬብሎች መበጣጠስ ሸፍጥም መፈጸሙ ተዘግቧል። ሸፍጡ በእርግጥ ፓሪስ ከተማን አለመንካቱም ተጠቅሷል እጅዶም። ከስምንት ወራት በፊት ምስረታው እጅግ ሲያወዛግብ የቆየውና የኢትዮጵያ የጁዶ ፌዴሬሽን በሚል የተቋቋመው ፌዴሬሽን አመትም ሳይዘልቅ መሰረዙ ተገለጠ። በሰኔ 24 ቀን 2016 ዓም በባህልና ስፖርት ሚኒስቴር የተጻፈውና በቅርቡ የደረሰን ደብዳቤ ለሚመለከታቸው ሁሉ ግልባጭ የተላከ ነው። ማኅበራትን ለማደራጀት የወጣውን መመሪያ መስፈርት የማያሟላ መሆኑ ተረጋግጧል ይላል ደብዳቤው። በዚህ መሰረት ቀደም ሲል የተሰጠው የእውቅና ሰርተፍኬቱ መሰረዙ ን ይገልጣል። የኢትዮጵያ የጁዶ ፌዴሬሽን በሚል ስፖርቱ ኢትዮጵያ ውስጥ ሲመሰረት ከህግና ከመመሪያ ውጭ ነው የሚል ብርቱ ቅሬታ ተሰንዝሮ ነበር። የኢትዮጵያ ባህልና ስፖርት ሚኒስቴር በበኩሉ በወቅቱ ፈቃዱ ሲሰጥ ፌዴሬሽኑ በተገቢ ሁኔታ ጥናት ተደርጎ የተቋቋመ ነው ሲል ተከራክሮ ነበር። የቀረቡለትን ቅሬታዎች እየተመለከተ መሆኑንም ማከሉ ይታወሳል። ቀደም ሲል እውቅና ሲሰጥ ተገቢ አይደለም በሚል ቅሬታ ያቀረቡ የስፖርቱ አፍቃሪዎችን ድምፅ ከዶቼቬሌ አሰምተን ነበር። ከነዚህ መካከል በጀርመን አገር በአንድ የተሽከርካሪ ኩባንያ በዳይቨርሲቲና አካታችነት ዘላቂነት ስራ አስኪያጅ የሆኑት ትውልደ ኢትዮጵያዊው ዶክተር ጸጋይ ደግነ ይገኙበታል። ስለ ውሳኔው ቀጣዩን ብለዋል። እሺ አመሰግናለሁ። ውሳኔው ሚኒስትር መስሪያ ቤቱ እንመረምራለን እናጣራለን ባለው መሰረት በመጨረሻ ጊዜ ቢወስድም ተጣርቶ ተመርምሮ እንደዚህ አይነት ውሳኔ መሰጠቱ ጥሩ ነው። እኔ እንግዲህ እንደሚያውቁት ይህንን የጁዶን ስፖርት በዘመናዊ መልኩ ጁዶና ጁጅትሱ የሚባሉትን ወደ ኢትዮጵያ አስገብቻለሁኝ። በጣም ብዙ ኃይል ገንዘብ፣ ጉልበትን ጨርሰን ብዙ ቦታዎች ይሄ ስፖርት እንዲስፋፋ ለማድረግ ችለናል። የአሁን ቅሬታ ያቀረቡት የክልል የስፖርት ቢሮዎች ናቸው በቅድሚያ ከዛ የሙያ ማህበር ቅሬታ ያቀርባል። እንደኛ አይነቱም ደግሞ ቅሬታዎች ያቀረቡ ስላሉ ይህንን ተንተርሶ ለወደፊት ይሄ ስፖርት ዝም ብሎ እንዳይረሳ ስፖርቱ የሌለባቸው ክልሎች እውነተኛ በሆነ መልኩ ስፖርቱ ሊሰራበት የሚችል ወጣቶች ሊያፈርቡ የሚችሉበት ዝም ብሎ አለ በማለት ብቻ ሳይሆን በተግባር በሚታይ መልኩ ጥቂት አመታት ሊፈጅ ይችላል። ግን ኢትዮጵያ ትልቅ ፖቴንሻል ስላላት ያን በቀና በኩል ሊሰራበት የሚችል መንገድ መዘርጋት አለበት። በዶቼ ቪሌ የስፖርት ክፍልም በኢትዮጵያ ጁዶ ፌዴሬሽን ምስረት ቦታ አወዛግቧል በሚል ርዕስ ሰፋ ያለ ዘገባ በኅዳር 24 ቀን 2016 ዓ ም የስፖርት ዘገባ ማቅረባችን የሚታወስ ነው። ባለሙያተኞችን መስማት ያስፈልጋል። ገሸሽ ማድረግ አያስፈልግም። ዋናው አሰራር ምንጩ ይመስለኛል እና የሚቀርቡት መረጃዎችን መፈተሽ ያስፈልጋል። በተለይም ደግሞ ስህተትም ከተሰራ፣ ስህተትን እሱን ብቻ መከራከር ሳይሆን በስህተትን በማሻሻል መርዳት ያስፈልጋል። ይህ ስፖርት የኦሎምፒክ ስፖርት ነው። ነገ ልጆች ማፍራት የምንችልበት ነው። ባለሙያተኞች ይህንን ስፖርት ካመጡት ጋር መስራት አለባቸው። እንደዚ አይነት ስህተት እንዳይደገም የተሰራው ስህተት በጣም ከፍተኛ ስህተት ነው። ይህን እንደ ትምህርት ወስዶ ግን ስፖርቱ ደግሞ እድሉን እንዳያጣ መደገፍ እና የበለጠ ተሻሽሎ እንዲወጣ መስራት ያስፈልጋል። በአውሮፓ የኢትዮጵያውያን የስፖርትና ባህል ፌዴሬሽን 19ኛው መሰናዶ ዘንድሮ በቤልጅየም ይከናወናል። ከጌንት ከተማ አቅራቢያ በምትገኘው ሮንሴ በተባለችው አነስተኛ ከተማ የሚካሄደው ውድድርና የባህል ዝግጅትም በመክፈቻው ነገ እንደሚጀምርም ታውቋል። ዝግጅቱ የፊታችን ቅዳሜ እንደሚጠናቀቅ አዘጋጅ ኮሚቴው የላከልን መረጃ ይጠቁማል። አድማጮች የስፖርት ጥንቅራችን በዚሁ ይደመደማል። አስተያየትና ጥቆማቸው ያለን ማንተ ጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።